i በኳታርና በሌሎች የባረሰላጤው ሀገሮች መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታት እንደምትደግፍ ኢትዮጵያ አስታወቀች። ዛሬ ከኳታሩ የውጭ ጉዳይ ሚኒስቴር ዴታ ሱልጣን ቢል ሳአድ አልሞርኪ ጋር የተወያዩት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል። ኢትዮጵያ የውጭ ጉዳይ ሚኒስቴር ቀደም ሲል ባወጣው መግለጫም በኩዌት የተጀመረውን የሰላም ጥረት እንደሚደግፍ ጠቁሟል። እስክንድር ፍሬው ተከታዩን ዘግቧል። የባህረ ሰላጤው አገራት በኳታር ላይ የጣሉት ማዕቀብ ይህንኑ ተከትሎም የተፈጠረው ውዝግብ አሁንም መቋጫ አላገኘም። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ባህሬንና ግብፅ እንደዚሁም ሌሎች አገራት በኳታር ላይ ፊታቸውን ካዞሩ እነሆ ቀናት እየተቆጠሩ ነው። የኳታር ባለስልጣናትም ወደ ተለያዩ አገራት በመዘዋወር የአገራቸውን አቋም እያስረዱ ይገኛሉ። የውጭ ጉዳይ ሚኒስትር ዴታው ሱልጣን ቢን ሰዓድ አልማኡርኪ ለምሳሌ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ዛሬ በአዲስ አበባ ተነጋግረዋል። የኳታሩ የውጭ ጉዳይ ሚኒስትር ዴታ በባህረ ሰላጤው የተፈጠረውን ቀውስ በተመለከተ ለጠቅላይ ሚኒስትሩ ማስረዳታቸውን የአገር ውስጥ የመገናኛ ብዙሃን ጠቁመዋል። ኢትዮጵያ ከኳታር ጎን እንድትቆም መጠየቃቸውም በዘገባዎቹ ተጠቅሷል። ጠቅላይ ሚኒስትሩ በሰጡት ምላሽ አገራቸው ውዝግቡ በውይይት እንዲፈታ እንደምትፈልግ አስረድተዋል። በሀገራቱ መካከል የተፈጠረውን ልዩነት አስመልክቶም ኢትዮጵያ ገለልተኛ አቋም እንዳላት ጠቅላይ ሚኒስትሩ መግለጻቸው በዘገባዎቹ ተጠቁሟል። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከጠቅላይ ሚኒስትሩ ጋር ከመገናኘታቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ጋር ተወያይተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ኢትዮጵያ በኩዌት የተጀመረውን ሰላም የማምጣት ጥረት እንደምትደግፍ ሚኒስቴር መስሪያ ቤቱ ቀደም ሲል ካወጣው የአቋም መግለጫ በመነሳት አብራርተዋል። የተፈጠረውን ውዝግብ ለመፍታት የኩዌት አሚር ሼክ ሰባህ አልአህመድ አልሰባህ የጀመሩትን ዲፕሎማሲያዊ ጥረት የምትደግፍ መሆኗን፣ በቀጣይም ሰላም የሚደረገውን ጥረት በቅርበት የምትከታተሉ እንደሆነች፣ ለዚህ የሰላም ጥረት የበኩሏን አስተዋጽኦ እንደምት ረጌሚ የሚገልጽ ነው። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ዛሬ መወያየታቸውን ገልጸውልኛል። ለምን መጡ? የውጭ ጉዳይ ሚኒስትር ዴታው ከዚሁ ከተፈጠረው አለመግባባት ጋር በተያያዘ ነው ወደ ኢትዮጵያ የመጡት። እንግዲህ እንደምታስታውሰው የኳታሩ ኤሚር ከወራት በፊት እዚህ ነበሩ። ወደ ላይ ውይይት ተካሂዷል። ይሄ ጉብኝት የዛ ቀጣይ ጉብኝት አካል ነው። ግን እግረ መንገድ ይኸው በአካባቢ ያለ ፖለቲካዊ ውዝግብ፣ ዲፕሎማሲያዊ መሳሳብ አንደኛው አጀንዳ ነበር። ክቡር የውጭ ጉዳይ ሚኒስትሩ የባህረ ስላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎት እየተካሄደ ያለው ዲፕሎማሲያዊ እንቅስቃሴ ቀጣይ ተደርጎ ሊወሰድ ይችላል። ይሄ በዛ አካባቢ የተነሳው ውዝግብ፣ አቶ መለስ፣ ኢትዮጵያ በቅርበት እንደ መገኘቷ ምን አይነት አሉታዊ ተጽዕኖ ያሳድራል ወይም አሳድሯል ማለት ይቻላል? አሁን እዛ አካባቢ በኳታርና በሌሎች የአካባቢው ሀገራት መካከል የተፈጠረው አለመግባባት ለኢትዮጵያ ምን ማለት ነው? ያ ውዝግብ አሁን ባለንበት ሉላዊ ዓለም በአንድ ሀገር ላይ የሚከሰት ችግር በአንድም ሆነ በሌላው ላይ ተጽዕኖ ያመጣል። ሰለሰለን፣ የመን ላይ የነበረው አሁንም ያለው ቀውስ የስደተኞች ፍልሰትን አስከትለዋል። ህገወጥ መሳሪያ ዝውውርን አስከትለዋል። ሌላም ሌላም መጥቀስ ይቻላል። ስለዚህ የባህረ ስላጤው አካባቢ ከጎረቤቶቻችን ቀጥሎ የሚገኝ አካባቢ ነው። ከኢትዮጵያ በጥቂት አውሮፕላን በረራ ርቀት ያለ ነው። እነዚህ አካባቢዎች ለኢትዮጵያ የተለያዩ ምርቶች መዳረሻ ገበያዎች ናቸው። በእነዚህ ሀገሮች ቁጥራቸው ቀላል የማይባል ኢትዮጵያዊ አለ። ኢትዮጵያ አየር መንገድ ወደ እነዚህ አካባቢዎች ይበራል። ከነዚህ ሀገሮች ጋር ኢትዮጵያ ወንድማዊ የሆነ ጠንካራ የሆነ የጎለበተ የሆነ ዲፕሎማሲያዊ ግንኙነት አላት። ስለዚህ በእነዚህ ሀገሮች መካከል የሚደረግ ውዝግብ በአንድም ሆነ በሌላ መልኩ በሀገራችንም በአፍሪካ ቀንድ ላይ ይፈጥራል። ተቀዛቅዞ የነበረው የኢትዮጵያና የኳታር ግንኙነት መስመር መያዝና መሻሻል የጀመረው ባለፉት ጥቂት ዓመታት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ